የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ የማክሰኞ መጋቢት 14 2013 ዓ.ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ። በተለያዩ አጋጣሚ መደበኛ ትምህርት ውስጥ ሳይገቡ መንበብ፣ መጻፍ፣ ማስላትና ሌላ ክሎቶችን ያካተተ መልኩ ይህንን እውቀትና ክሎት የያዙ ጎልማሶች፣ ወጣቶች፣ ሌሎችም አካላቶች ይሆናሉ። እነዚህን አካላቶች በመፈተን ወደ ቀጣይ ትምህርት እርከን ደረጃ ላይ መሄድ የሚያስችል መርሃ ግብር ነው። አቶ ዘላለም ሙላት ይሰኛሉ። አሁን የሰማችኋቸው የአዲስ አበባ መስተዳደር ትምህርት ቢሮ ኃላፊ ሲሆኑ፣ የትምህርት ብርሃን የተሰኘ የትምህርት ሚኒስቴር በቅርቡ ይፋ ባደረገው አዲስ የትምህርት ብቃት ምዘና ዙሪያ አነጋግረናቸዋል። ለእኔ አይ ቲንክ ደስ የሚለው ነገር እንዳልኩ ዘፈኑን ታሪኩ ኮንቴንቱ ብቻ ሳይሆን ሙዚቃውንም አዝ ሚዚክ እንደዚህ ተገምግሞ ማላቃቸው ሰዎች ሰምተውት ወደውት ሁለት የተሸልሙት ወይ ደስ የሚል ማበረታቻ ነው። አሁን ደግሞ የሰማችኋት በሙዚቃ ስራዎቿ የምትታወቀውን ሙኒት መስፍንን ነው። አድዋ በሚል መጠሪያ በቅርቡ የሰራችው አዲስ ስራ ለሽልማት መብቃቱን ተከትሎ የምሽቱን እንግዳ አድርገናታል። ሰላም ጤና ይስጥልኝ። እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ሀብታሙ ስዩም። አመሰግናለሁ። ስመኝሽ ጠቅላይ ሚኒስትር አብይ አህመድ የኤርትራ ወታደሮች የኢትዮጵያን ድንበር ተሻግረው ትግራይ ክልል ውስጥ እንደሚገኙ ለመጀመሪያ ጊዜ በይፋ ተናግረዋል። የኤርትራ መንግስት በኢትዮጵያ ውስጥ የሚገኙ ወታደሮቹን ለማስወጣት ብሔራዊ የደህንነት ስጋት አለብኝ ማለቱንም ገልጸዋል። ማንኛውም ወንጀል የፈጸመ ወታደር ተጠያቂ እንደሚሆንም ተናግረዋል። በኢትዮጵያ ውስጥ ይፈጸማሉ የሚባሉ ጥፋቶች ዙሪያ የተዛቡና ኢፍትሐዊ አመለካከቶች እንዳሉም ገልጸዋል። ጠቅላይ ሚኒስትር ዐቢይ በህዝብ ተወካዮች ምክር ቤት ያደረጉትን ንግግር የተከታትለው መለስካቸው አምሃ ዝርዝር ዘገባውን ዛሬ ምሽት ከሦስት ሰዓት ጀምሮ ያስደምጠናል። የመድኃኒት ኩባንያው የኮቪድ-19 ክትባቱን ፍቱንነት አጋኖ በሰጠው መግለጫ ላይ ያቀረበው የክትባቱ ሙከራ መረጃ ጊዜው ያለፈበት መረጃም ሳይታከልበት አልቀረም ሲል አንድ ዋና የዩናይትድ ስቴትስ የመድኃኒት ተቆጣጣሪ አካል ስጋቱን ገልጿል። አስትራዘኒካ ትናንት፣ ሰኞ ባወጣው መግለጫ ክትባቱ በኮቪድ-19 ምክንያት ሆስፒታል እስከመግባት በሚያደርስ ደረጃ በጽኑ መታመምን መቶ በመቶ እንደሚከላከል ብዛት ያላቸውን ተሳታፊዎች ያካተቱ የክትባቱ የመጨረሻ ምዕራፍ ሙከራዎች አረጋግጠዋል ብለዋል። ይህንኑ ተከትሎ የዩናይትድ ስቴትስ ብሔራዊ የአለርጂና ተላላፊ በሽታዎች ተቋም የምክክር ክንፍ የሆነው የሀዛዊ መረጃዎችና የደህንነት ቁጥጥር ቦርድ ዛሬ ማለዳ በጉዳዩ ላይ መግለጫው ትተዋል። ቦርዱ በመግለጫው የብሪታንያንና የስዊድኑን የመድኃኒት ኩባንያ ስለ ክትባቱ ፍቱንነት ያልተሟላ ግንዛቤ ሊሰጥ የሚችል መረጃ ሳይኖርበት አይቀርም ብለዋል። አስራ ዘኒካ በትናንት መግለጫው ስለ ጸረ ኮቪድ ክትባቱ ውጤታማነትና ለጎን የጤና ጠንቅ ስጋት የማይደቅን ስለመሆኑ ከድምዳሜ የደረሰው ዩናይትድ ስቴትስ ውስጥ ከ30 ሺህ ሰዎች በላይ በተሳተፉበት ሙከራ ውጤት ላይ ተመርክዞ መሆኑን አስታውቋል። ዩናይትድ ስቴትስ ኮሎራዶ ግዛት በምግብ መደብር ውስጥ በተከፈተ ተኩስ አስር ሰዎች ተገድለዋል። ትናንት ምሽት የዩናይትድ ስቴትስ ኮሎራዶ ክፍለ ግዛት ቦልደር ከተማ በሚገኝ የምግብና ሸቀጣሸቀጥ መደብር ውስጥ በተተኮሰ ጥይት አስር ሰዎች መገደላቸውን ፖሊስ አስታውቋል። የቦልደር ከተማ ፖሊስ አዛዥ ማሪስ ሄሮልድ ትናንት ማታ ለጋዜጠኞች በሰጡት ቃል ከተገደሉት ሰዎች መካከል አንደኛው በመደብሩ ጥይት የሚተኩስ ሰው አለ የሚሉ ሪፖርቶች በመጡበት ጊዜ መጀመሪያ በሰፍራው የደረሰው ፖሊስ ኤሪክ ታሊ መሆኑን ገልጸዋል። የጀግንነት ተግባር ፈጽሞ ያለፈም ሲሉ ሟቹን ፖሊስ አወድሰውታል። ጥቃቱን በመፈጸም የተጠረጠረ አንድ ሰው በቁጥጥር ስር መዋሉን የገለጹት የፖሊስ አዛዡ ምርመራው ቢያንስ አምስት ቀን ሊወስድ ይችላል ብለዋል። የቦልደር የወረዳ አቃቤ ሕግ ማይክል ዶርቲ የጥቃቱ ምክንያት ይህ ነው ብሎ ቸኩሎ በግምት መናገር እንደማይቻል ገልጸዋል። አያይዘውም እንደ ወትሯቸው ምግብ ሊገዙ ከቤታቸው የወጡ ሰዎች አሁን በቁጥጥር ስር በዋለው አጥቂ እጅ ህይወታቸው ተቀጥፈዋል። ለዚህ ጥቃት ሰለባዎችና ለኮሎራዶ ሕዝብ ፍትህ እንደሚሰጥ ቃል ገባላችኋለሁ ብለዋል። ኮንጎ ሪፐብሊክ ውስጥ እሁድ ከተካሄደው ምርጫ በከፊል ይፋ የሆነ ውጤት እንደሚያሳየው ፕሬዚደንቱ ዴኒስ ሳሱን ግዌሶ ለአራተኛ የሥልጣን ዘመን ሳያሸንፉ እንደማይቀሩ ተገልጿል። የፕሬዚደንቱ ዋና ተፎካካሪ የነበሩት ጊብሪ ፓርፌ ኮሌላ በኮቪድ-19 ምክንያት በምርጫው ዋዜማ ሕይወታቸው ማለፉ ይታወሳል። ፕሬዚደንታዊ ምርጫው በእርጋታና በሰላማዊ መንገድ በመከናወኑ እንኳን ደስ ያላችሁ ሲሉ የአፍሪካ ህብረቱ ታዛቢ ቡድን ዲሞክራሲያዊ ክንዋኔዎችን ያጠናክራል ሲልም አክለዋል። And you know. be <laughs> ሀብታሙን፣ ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሐሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 63 79ን በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። መደበኛ በሆነ የትምህርት ስርዓት ያልተሳተፉ ነገር ግን ማንበብ መጻፍና ማስላት የሚችሉ ወጣቶችንና የተለያዩ የማህበረሰብ ክፍሎችን ብቃት የሚመዝን አዲስ ፈተና ማዘጋጀቱን የትምህርት ሚኒስቴር አስታውቋል። መመዘኛውን ያለፉ ሰዎች ባላቸው ብቃት መሰረት ቀጣዩን መደበኛ ትምህርት ለመቀላቀል የሚችሉ ሲሆን ሀገሪቱ በመሰረታዊ ትምህርት ያላትን ዓለም አቀፍ ደረጃም ከፍ ያደርጋል ተብሏል። ይህን በተመለከተ በዚህ ምዘና ማለፍ የምትፈልግ ወጣትና ትምህርት ሚኒስቴርን አነጋግሬ ነበር። ሙሉ ዝግጅቱን ሰምተን እንመለስ። ሀና ማስሬ የ24 ዓመት ወጣት ናት። ወሎስ ተወልዳ ባደገችበት ከተማ በቅርብ ያለ ትምህርት ቤት ባለመኖሩ በልጅነት ዕድሜዋ ትምህርት ቤት መግባት አልቻለችም። ከፍ ካለችም በኋላ ከወላጆቿ በመለየቷ ትምህርት ቤት የመግባት እድል ሳታገኝ የወጣትነት እድሜዋ ደረሰ። ሀና ግን ባገኘችው አጋጣሚ ቤት ውስጥ ለማንበብም ለመጻፍም እሞክራለሁ ትላለች። አንዳንዴ ያው እጽፋለሁ፣ አንዳንዴ ማለት በደንብ አደለም፣ ግን ዝም ብዬ ብጭርቅርቅ አደርጋለሁ እንጂ አልጽፍም። አንዳንድ ደግሞ አነባለሁ፣ ትንሽ ትንሽ የተወሰኑትም አሁን እሞክራል ማለት፣ ያው መጽሐፍ ተገዝቶልኛልና አንዳንዴ አነባለሁኝ። ሀና በግሏ ማንበብና መጻፍን ትለማመድ እንጂ በድጋሚ ትምህርት ቤት ገብቼ ለመማር እችላለሁ ብላ አስባ አታውቅም። የትምህርት ሚኒስቴር አዲስ ያወጣው የማንበብ የመጻፍና የማስላት ብቃትን የሚመዝን ስርዓት ግን ለሀና አዲስ ተስፋ የሚጭር ነው። የትምህርት ብርሃን ይሰኛል አዲሱ አገር አቀፍ የምዘና ስርዓት በመደበኛው የትምህርት ስርዓት ያላለፉ ነገር ግን መሰረታዊ የማንበብና መጽሐፍ ክህሎት ያላቸውን መደበኛ ትምህርት መከታተል እንዲችሉ የሚያደርግ ሲሆን በዚህ ወር አዲስ አበባ ሊጀመር ዝግጅቱ መጠናቀቁን በአዲስ አበባ ከተማ አስተዳደር የትምህርት ቢሮ ኃላፊ የሆኑት አቶ ዘላለም ሙላት ነግረውናል። የምዘና ስርዓቱ እንግዲህ በተለያዩ አጋጣሚ መደበኛ ትምህርት ውስጥ ሳይገቡ መንበብ መጽሐፍ ማስላትና ሌላ ክህሎቶችን ያካተተ መልኩ በተለያየ መልኩ ይሄንን እውቀትና ክሎት የያዙ ጎልማሶች፣ ወጣቶች፣ ሌሎች አካላቶች ይሆናሉ። እነዚህ አካላቶች በመፈተን ወደ ቀጣይ ትምህርት እርከን ደረጃ ላይ መሄድ የሚያስችል መርሃ ግብር ነው። በመርሃ ግብር እንግዲህ በሁሉም እድሜ ደረጃ ላይ የሚገኙ እውቀቱም ክሎቱም ያላቸው የማስላክ ልምድ ያላቸው እነሱን በመፈተን ወደ ሶስተኛ ከሶስተኛ ክፍል የሚደርስ ነው ወደ አራተኛ ክፍል እንዲዛወሩ ነው የሚያደርገው። ይህ አዲስ የትምህርት ምዘና በሀገር አቀፍ ደረጃ የሚሰጥ ቢሆንም በአዲስ አበባ ግን ዝግጅቱ ተጠናቆ በዚህ ወር አጋማሽ ላይ ፈተናው በተለያዩ ትምህርት ቤቶች እንደሚሰጥ አቶ ዘላለም ጨምረው ያስረዳሉ። ምናልባት ከሌሎች ክልሎች ቀደም ብለን እኛ የንቅናቄ ስራ የመለየት የመመዝገብና እነዚህም የማዘጋጀት በሁሉም ክፍለ ከተሞች በሁሉም ወረዳዎች በተለያየ አግባብ ቅድም ለመግለጽ እንደሞከርኩት እውቀቱና ክሎቱ ያላቸውን እየለየን ያለ ነው። እንደ ሀገር አቀፍ ደረጃ መጋቢት ሀያ ሁለት ላውንቺንግ ፕሮግራም አለ። በዚህ መፈት በኋላ ሁሉም ክልል ይህን ያልለ ያው በተለይ ከገጠር ከተለያዩ ሀገሪቷ ክፍሎች ወደ አዲስ አበባ ይመጣሉ። በተለያየ ስራ ተጠምደው ነው የሚቆዩት። ነገር ግን ወደ መደበኛ ትምህርት ስርዓት ውስጥ መግባትና መማር ስለማይችሉ የትምህርት ብርሃን በሚለው መርሃግብር ግብር ሁሉም ትምህርት ቤቶቻችን ላይ ፕሮግራም እናካሄዳለን ማለት ነው። መልካም አጋጣሚ ነው እንግዲህ ለማህበረሰቡ። ይህ ለሀና ትልቅ ዜና ነው። ምናልባትም ከልጅነቷ ጀምሮ የነበራትን የሕክምና ባለሙያ የመሆን ህልም ለማሳካት እድል አገኝ ይሆናልም ብላ ታስባለች። ህልምማ አልነበረኝ እኮ ያው እኔ ማለት ልጅ እያለው የማስበው ዝም ብዬ የመኝ የነበረው ዶክተር መሆን ነበረ። ቤት ውስጥ አጥንቼና ተምሬ ማለት ተፈትኜ ብማር ደስለኛ ቢያንስ ጭንቅላቴ ጥሩ ነገር ማወቅ ትምህርትን መያዝ እፈልጋለሁ። ኢትዮጵያ ያላት መሰረታዊ የማንበብና መጻፍ ደረጃ ከሌሎች ሀገራት ጋር ሲነጻጸር እጅግ በጣም ዝቅተኛ የሚባል ነው። እንደ አውሮፓውያን አቆጣጠር በ2017 የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ ባወጣው መረጃ መሰረት በኢትዮጵያ መሰረታዊ ትምህርት ያላቸው ጎልማሶች ቁጥር 51 ነጥብ ሰባት ከመቶ ሲሆን ከዚህ ውስጥ ወደ ስልሳ በመቶ የሚሆኑት ወንዶች ናቸው። አቶ ዘላለም አዲሱ ምዘና ይህን ቁጥር የመቀየር እና ኢትዮጵያ ያላትን ዓለም አቀፍ ደረጃ ከፍ የማድረግ አላማ አለው ይላሉ። ያልተማረ የሰው ኃይል ያላት ሰማታምንትን ዜጎቿን እንኳን ማብቃት አልቻለችም ተብሎ በዓለም አቀፍ እንትን ላይ የሚኖረው እንድምታ በጣም ከፍተኛ ነው። እንግዲህ እነዚህ ግለሰቦች ማንበብ መጻፍ ይችላሉ፣ ነገር ግን ለመሀይምነት ነጻ ባይባሉ መሀይም ተብሎ ይቆያል። ሪፍሬሽ አካውንታችንን ከፍ ሊያደርግ የሚችል ፕሮጀክት ነው። ሁለተኛ ግለሰቦችን እንደ ግለሰብ በቀጣይ ትምህርት እርከናቸው ከአራተኛ ክፍል በኋላ መማር በመደበኛውም በጎልማሶች መማር እንደሚችሉ ማሳየት የሚያስችልበት ትልቅ እንድምት አለው። ና እንግዲህ ያልተማረውን የሰዋላችንን ወደ ትምህርት ቤት እየመለስን የሚትሬፊያ አካውንታችንን ደግሞ ከፍ የምናደርግበት በዓለም አቀፍ ደረጃ አትሊስት በዚህ ክራይቴሪያ መሰረት የኢትዮጵያ ወደ ታች የምትወርድበትን ነገር መቀነስ ይችላል ማለት ነው። ሀና አዲሱ የምዘና ስርዓት በተለይ ለእሷና ሌሎች እንደ እሷ በእድሜያቸው ትምህርት ቤት መግባት ላልቻሉ ወጣቶች ይዞ የመጣውን እድል ለመጠቀምና የሚሰጠውን ፈተና ወስዳ በመደበኛ የትምህርት ስርዓት ውስጥ ለመቀላቀል በቤቷ ውስጥ ማንበብና መጻፍ መለማመድ ቀጥላለች። ፈተናውን ካለፈች ቢያንስ ያልተማረች ከሚለው ምድብ ራሷን ታወጣለች። ለአሜሪካ ድምፅ ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ። ዋስ በመባል የሚታወቀው የዋሽንግተን ሙዚቃ ጸሐፊዎች ማህበር ላለፉት አርባ ሁለት ዓመታት በዋሽንግተን ዲሲና በአካባቢዋ የሚገኙ ሙዚቃዎችን በማስተዋወቅና በማበረታታት የቆየ ተቋም ነው። በየዓመቱ በሚያከናውነው የሚድ አትላንቲክ የሙዚቃ ውድድር አዳዲስና ነባር ሙዚቀኞችን በማወዳደር የገንዘብና የክብር ሽልማት ይሰጣል። በዚህ ዓመት ውድድር ታዲያ አንደኛ የወጡት ሙዚቃዎች በሙኒት መስፍን የተጻፈውና የተቀነቀነው አድዋ እንዲሁም በኮነር ብሬንደን የተቀነቀነው ዩ አር ኖት አሎን ናቸው። ሀብታሙ ስዩም ከአሸናፊዎቹ አንዷ ከሆነችው ሙኒት መስፍን ጋር ስለ ውድድሩና አጠቃላይ የሙዚቃ ስራዋ አነጋግሯታል። ቀጥሎ ይቀርባል። በመጀመሪያ እንኳን ደስ ያለች። በጣም ደስ ለኛ። በጣም አመሰግናለው እንኳን አብሮ ደስ አለ። እንግዲህ የዋሽንግተን ሙዚቃ ጸሐፊያን ማህበር ባዘጋጀው የሚድ አትላንቲክ የሙዚቃ ውድድር ላይ አድዋ የተሰኘው ሙዚቃ አንደኛ መውጣቱ ተሰምቷል። አድማጮች የበለጠ ስለ ውድድሩ እንዲረዱ ስለ ውድድሩ ይዘትና መንፈስ በጥቂት ውስጥ ይንገሪን። የሶንግ ራይተርስ አሶሲሽን ነው ኤስኤ ይባላል እና በየዓመቱ ሚድ አትላንቲክ ሶንግ ራይተርስ ኮምፒቲሽን ማለት። ሚድ አትላንቲክ ሲባል ትንሽ ሰፋ ያለ ቦታ ነው፣ የተለያዩ ስቴቶችን ያካተተ ነው። ስለዚህ አሁን እኔ ያለሁት ወደ ቨርጂኒያ አካባቢ ነኝ ያለሁት እና ከቨርጂኒያም ብዙ ሰዎች ተወዳድረዋል። ከዛም ደግሞ ኒው ጀርዚ፣ ኒውዮርክ፣ ፔንስልቬኒያ፣ ሜሪላንድ፣ ወስት ቨርጂኒያ፣ ዲሲ፣ እነሱን ሁሉ ያካትታል። ስለዚህ የተለያየ ሰዎች ሙዚቀኞች በተለያየ ዘርፍ ነው አሁን ለምሳሌ አድዋ በየትኛው ዘርፍ ላይ ልከተው ብዬ ትንሽ ግራ ስለገባኝ፣ እንደውም በዚህኛው አመት ለመጀመሪያ ጊዜ የጀመሩትን ኦፕን ካቴጎሪ፣ ምንም ዲፋይንድ ያልሆነ ካቴጎሪ ፈጥረው ነበረ እና በዛ ነበር የከተትኩት እንጂ አደልት ኮንተምፖራሪ አለ፣ የአሜሪካን ሙዚቃ አሜሪካና የሚባል ጃንራም አለ፣ የልጆች ሙዚቃ፣ የካንትሪ ሚዚክ ስለ ኮቪድ ናይንቲን ራሱ ብዙ ሰዎች ያው በኮቪድ ናይንቲን አለም ውስጥ እስካሉ ድረስ ለሱም ብዙ ዘፈኖች ስለተጻፉ በሱም የሚወዳደሩ ነበረ። በፎክ እና አኩስቲክ በተለይ ደግሞ በዚህኛው አመት አሜሪካ ውስጥ በጣም እንትን በይሄ ሬሽያል ጃስቲስ አካባቢ ላይ ብዙ እንቅስቃሴዎች፣ ብዙ ሰላማዊ ሰልፎች፣ ብዙ እንትን ትግሮች በጣም ስለተፋፋሙ፣ በዛም ካተጎሪ በዚኛው አመት ላይ በዛም ዘርፍ ውድድር ከፍቶ ነበረ። አዲስ ነው በዚኛው አመት። እዛም ውስጥ አንድ ዘፈን ዲድንት ኬር የሚባል ጆርጅ ፍሎይድ በተገደለበት በቀኑ የጻፍኩትን ዘፈን እዛ ውስጥ ከትቼ እዛ ውስጥም ፋይናሊስት ሆኗል። ስለዚህ ሁለት ዘፈን ነበረ ያወዳደርኩት፣ አድዋን በኦፕን ካቴጎሪ፣ ክፍት በሆነ ካቴጎሪ፣ ዲድንት ኬር የሚባል ደግሞ ስለ ጆርጅ ፍሎይድ ሲገደል ፖሊሱ ያኔ ጉልበቱም አንገቱ ላይ እንደዛ አድርጎ ጭኖ ከዛ ደግሞ እጁን ሳየው ለካት እጁ ኪስ ውስጥ ነበረና እጁን ኪስ ውስጥ አድርጎ ሰው የሚገድል ሰው ምን አይነት ልበዚህ ለምን ግፍና ክፋት ያለው ሰው ሊሆን ይችላል በሚል በዛ የተነሳሳ አንድ ዘፈን ድንክ የሚባል እዛ ፍሪደም ሶንግስ ላይ ፋይናሊስት ሆኖ ነበረ። እንዳልኩ በጣም ብዙ ካቴጎሪ ያለው ሁሉንም ዘርፍ አወዳድረው ከሁሉም ዘርፍ አሸናፊዎቹን አወዳድረው አድዋና አንድ ሌላ ደግሞ ኮነር ብረንደን የሚባል ዩ አር ናት አሎን የሚል ዘፈን እነሱ ሁለቱ ፈርስት ፕሌስ ኦቨርኦል እኩል ወተናል፣ እኩል አንደኛ ወተናል ብለው ኢሜይል ላኩልኝ እና እሱን ዜና ነበር ያጋራሁት። እንግዲህ ሙኒት፣ አድዋ ከአራት ዓመታት በፊት ይመስለኛል ለአድማጮች የቀረበ ስራሽ ነው። ስለ ይዘቱ ጥቂት እናውራ። እነማን ነበር የተሳተፉበት? ሙዚቃውን ለማዘጋጀት ያነሳሳሽ ምክንያትስ ምንድን ነበር በወቅቱ? እሺ፣ እንዳልከው አራት ዓመት ሆኖታል እና ለአድዋ በዓል ያኔ ከኢትዮጵያና ከአሜሪካ እየተመላለስኩ የሰራው ነበረ እና ያኔ የአድዋ ባል ሊከበር አንድ ሳምንት ቀረው ኢትዮጵያ ደረስኩኝና ለአድዋ ይህንን ዘፈን ቀደም ብዬ በራሴ ቤቴ በአካፔላ አሬንጅመንት ሰርችለት ነበረ። ያነሳሳኝ ምክንያት ያው አሁን ለምሳሌ ኢትዮጵያ ውስጥ የአድዋ በዓል ሲገኝ የተለያዩ ዘፈኖች፣ በተለይ የጂጂ ሁሌ የምንሰማው ነገር ነው እና በኢትዮጵያ ውስጥ እኛ እናውቀዋለን፣ ግን በተለይ ደግሞ የአፍሪካ ድል ብለን እያወራ ነው ስለ አድዋ አፍሪካውያን እና ከዛም አልፎ የዓለም አቀፍ ሕዝብ እንዲሰማ በአማርኛ ስንዘፍነው ከታችና ከስሩ በእንግሊዝኛ ሰብታይት፣ በሌላ ፈረንሳይኛ፣ በሌላ በሌላ ማነት ነው የፈረንጅ ቋንቋዎች ሰብታይት ብናደርግበት የሆነ ታሪካችንን በደንብ አድርጎ ለዓለም አቀፍ ኦዲንስ እንዲዳረስ ይችላል። ግን በተለይ ደግሞ ስለ አድዋ በፓን አፍሪካን ኮንቴክስት በጥቁሮች የጥቁሮች ድል ብለን እያወራን ስለሱ ዘፈን ለዓለም እንዲደርስ እና ድዩ ሪመምበር አድዋ የሚያልኩት ሆን ብዬ ነበረ የሆነ የተረሳና የሆነ ችላ የተባለ ስለመሰለኝ እና በዓለም አቀፍ ደረጃ እንዲሰማ ደግሞ በተለይ በኢትዮጵያውያኖችን በዓለም አቀፍ ደረጃ የሚኖሩ ኢትዮጵያውያን ልጆቻችን ስለ ታሪካችን እንዲሰሙ ከፈለግን፣ አንዳንዶቹ ያው በቃ በአጋጣሚ ሆኖ ፈረንጅ አገር የተወለዱት የፈረንጅ አፍ የያዙት፣ ስለዚህ ለእነሱም እንዲመች በቃ ዲዩ መንበር አድዋ የሚል የእንግሊዝኛ ሴክሽን ስለ ታሪካችን የሚወራ ከዛ ደግሞ የኢትዮጵያዊ ኤሌመንቶች እንዲኖሩ ሽለላ ፉከራው አድርጌው፣ ከዛ በኋላ አበጋዙ ጋር ነበር የሄድኩት እና የአበጋዙ ስቱዲዮ ውስጥ ነበረ የተቀረጸው። እዛ ያለበት ጊዜ ቶማስ ጎበና ቤዝስት ነው፣ እሱም ነበረ እሱም ሊጎበኝ ሀገር በነበረበት ጊዜ እዛ ተገናኝተን እዚህ እንታወቃለን፣ ብትገባበት እየጠየቅኩት ወንድሜም ጆርጋ መስፍን በሳክስፎን ናትና የተሰማ በከበሮ ድራምዝ፣ ሳሙኤል አሰፋ እሱ በጊታር ነበረ። ከዛ አላማ እየደመቀ አብሮኝ እዛ ግጥሙን እያወራን እየሰማን እሱም አግዞኛል በአጃቢነት እና እንዳልኩ ጋሽ ጋሻው አባቴነህ እና ትሩፋት መሙዬ ነበሩ። በቀረቱና በሽለላና በሳ ውስጥ የገቡልኝ እና ደግሞ አንድ ሌላ ነገር የፈለግኩት የጋሽ ጸጋዬ ገብረ መድኅን ግጥም ዋያቻዷ የሚለው ግጥሙ አለ እና እሱኛውንም ዋያቻዷ የሚል ሰክሽኑን ከዛ ግጥሞ ወስጄ ልጆቹን አደይ የውዲትና ማህሌት ጋር ይሄንን ግጥም እችኛውን ሰክሽን ልጠቀም ፈልጌ ነበር ይቻላል ወይ ብዬ ጠይቄ እሱ እንዲሆንም አካትጀዋለሁ። በዚህ ውድድር ማሸነፍሽ በመጪ የሙዚቃ ሕይወትሽ ውስጥ ስለሚኖረው መልካም አስተዋጽኦ ጥቂት አጫዎችን ለእኔ አንደኛ መወዳደር አልግ ስለዚህ፣ በመወዳደር የራሱ ለራሴ እኮ ብዬ ራሴን ትንሽ ብረት ይቻዋለሁ እና ብዙም ኤክስፔክቴሽን አልነበረኝም ይሸልማል ብዬ እና እንደ ያኛውን ዘፈን እንዳልኩ ድን ኬር የሚባል ስለ ጆርጅ ፍሎይድ የመሞት እና ስለ ሬሲዝም እና የጻፍኩትን ዘፈን ነበር። መጀመሪያ ላይ ሰዎች ሰምተውት ይሄንን ዘፈን ማወዳደር አለብሽ ብለው ሲገፋፉኝ በዛ ዘፈን ነበረ። ግን መጨረሻ ላይ ነው የአድዋን ይሄኛውንም ለምን አልከትም ቢካስ ማይ ፌቨሪት ሶንግ፣ ስለዚህ ብዬ ነበረ ያወዳደርኩት። ለእኔ አይ ቲንክ ደስ የሚለው ነገር እንዳልኩ ዘፈኑን፣ ታሪኩን፣ ኮንቴንቱን ብቻ ሳይሆን ሙዚቃውንም አዝ ሚዩዚክ እንደዚህ ተገምግሞ ለማላውቃቸው ሰዎች ሰምተውት ወደውት፣ ሁለት የተሸልሙት ደስ የሚል ማበረታቻ ነው። አዲስ ኦዲየንስንም አክሰስ ይፈጥርላል። የሆነ ምንድን ነው ይሄ ብለው ስለ ኮምፒቲሽኑ የሚከታተሉ ሰዎች አሉ አይደለም። ይሄ ማናቸው፣ አዲስ አብካሚ አርቲስት፣ እዚህ ሰፈር የሚሉትን ነገር የሚከታተሉ ሰዎች ሲፈልጉ የዚህኛውን አመት ተሸላሚዎች እዛ ውስጥ ይሄኛውን መኖሩ ለእኔ ትልቅ ደስታ ነው። ምክንያቱም እንዳልኩ አዲስ ኦዲየንስ ማግኘት ኢትስ ኦልዌይዝ የሚፈለግ ነገር ነው እንደ ሙዚቀኛ። ሀብታሙ ከሙኒት ጋር ያደረገው ቆይታ ይህ ብቻ አይደለም። ሰፋ ያለውና በርካታ የሙዚቃ ስራዎቿን የሚዳስሰው ቃለ ምልልስ በቅዳሜ መዝናኛ መሰናዷችን ይደምጣል። እንድትከታተሉት ከወዲሁ እንጋብዛለን። ለዛሬው ግን ሙኒት ከኛ ጋር ለነበራት ቆይታ እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ሳይንቲስቶች የኮሮና ቫይረስ ሰውነትን በምን መልኩ እንደሚያጠቃ ለመረዳት ምርምራቸውን ቀጥለዋል። በአሜሪካን ሀገር በክሊቭላንድ ክሊኒክ በተደረገ ጥናት መሰረት በጥናቱ ላይ ከተሳተፉ ከግማሽ በላይ የሚሆኑ ሰዎች ቫይረሱ የልብ ህመም ሊያስከትል እንደሚችል የማያውቁ ሲሆን ሰባ በመቶ የሚሆኑት ደግሞ ቫይረሱ ከያዛቸው የደም ግፊታቸው መጠን እንደሚጨምርም እንደማያውቁ ተገልጿል። ዘገባው የካሮል ፒርሰን ነው። ኤደን ገረመው እንደሚከተለው አሰናድተዋለች። ስለ ኮቪድ-19 የሚመራመሩ አጥኚዎች በአሁን ሰዓት በእርግጠኝነት መናገር የሚችሉት ነገር ቢኖር የልብ ህመም ያለባቸው ሰዎች ላይ ኮቪድ-19 አስከፊ የሆነ ችግር እንደሚያመጣ ነው። ነገር ግን ብዙ ሰዎች ይሄን አያውቁም የሚሉት የክሊቭላንድ ክሊኒክ ባልደረባ የሆኑት ዶክተር ሳሚር ካፓዲያ ናቸው። ብዙ ሰዎች ኮቪድ-19 ሳንባ ላይ እክል እንደሚያመጣ ያውቃሉ። ነገር ግን በልብ ላይ ችግር እንደሚያመጣ አያውቁም። የደም መርጋትን ጨምሮ የልብ ችግሮችን ያስከትላል ኮቪድ-19። ታዲያ ምንም እንኳን በልብ ላይ ከፍተኛ የሆነ ጉዳት እንደሚያመጣ ባይታወቅም ጤነኛ የሆነ ልብንም ይጎዳል። በዚህ ዙሪያ በሳን አንቶኒዮ የቴክሳስ ዩኒቨርስቲ የጤና ሳይንስ ማዕከል ባልደረባ ዶክተር አላን አንደርሰን ማብራሪያ ይሰጣሉ። በቫይረሱ የተጠቁና መታመማቸውን የማያውቁ ታማሚዎችን እናያለን። ይሁንና እነዚህ ሰዎች ከኮቪድ ከዳኑ ከውራት ወይም ከአመት በኋላም የልብ ህመም እያጋጥማቸው ነው። ይሄ በኮቪድ ምክንያት የሚመጣ የረዥም ጊዜ ችግር ነው። ዶክተር አንደርሰን ይሄ ሁኔታ ኮሮና ቫይረስ ሳይዛቸው በፊት ጤነኛ ልብ በነበራቸው ህሙማን ላይም ይስተዋላል ይላሉ። የደም ማስተላለፊያ ቱቦዎቻቸው ባይደፈኑም እንኳ እጅግ ብዙ የልብ ህመም ምልክቶች በሰፊው የታዩባቸው ሲሆን የልብ ምት መናጋትም አጋጥሟል። የክሊቭላንድ ክሊኒክ ባልደረባ ዶክተር ካፓዲያም ጭንቀትና የስነ ልቦና ጤና ችግር በራሱ በዚህ ዙሪያ ሰፊ የሆነ አሉታዊ ሚና አለው ይላሉ። ከፍተኛ የሆነ የፍርሃትና የጭንቀት ስሜት ያለባቸው ሰዎች ላይ የደም መርጋትና የልብ ችግር ሊያጋጥማቸው ይችላል። ህሙማኑን የሚያጋጥሙት አንዳንዶቹ ምልክቶች ቀላል ሲሆኑ፣ ሌሎቹ ደግሞ እስከ ሞት ያደርሳሉ። በሳን አንቶኒዮ በሚገኘው የቴክሳስ ዩኒቨርሲቲ የጤና ሳይንስ ማዕከል ተመራማሪዎች በጸረ ባክቴሪያና ለስኳር ህመም በሚረዱ መድኃኒቶች ዙሪያ ጥናት ያደርጋሉ። እነዚህ መድኃኒቶች በኮቪድ-19 ምክንያት የሚያጋጥሙ የልብ ህመሞችን ለመፈወስ ይጠቅሙ እንደሆነ እያጠኑ ነው። ጸረ ባክቴሪያ መድኃኒቶቹ በሰውነት ውስጥ የሚፈጠር ምርቀዛን ይከላከላሉ። ነገር ግን እንደ ኮቪድ-19 ያሉ ቫይረሶችን አያክሙም። ይሁንና በጸረ ባክቴሪያ መድኃኒቶች ውስጥ ማይኮ ኮንድሪያ የተሰኘውና የልብ ምትን ጨምሮ የሰራ አካላትን መቆጣጠር የሚያስችል ውቅር እንዳለ ይታወቃል። ሳይንቲስቶቹ ይሄ ማይኮኮንድሪያ ከአንድ አይነት ባክቴሪያ የመጣ ነው ብሎ ያምናሉ። በዚህ ምክንያት ቫይረሱ ማይኮኮንድሪያውን ማጥቃት ስለማይችል ማይኮኮንድሪያው ልብ በተገቢው መንገድ ስራውን እንዲያስኬድ ያግዛል ይላሉ። የተሞከሩ የስኳር መድኃኒቶች ውስጥም ያለው ይኸው ማይኮኮንድሪያ ኃይልን ያመነጫል። ተመራማሪዎቹ በአሁን ሰዓት ጥናታቸውን በሰዎች ላይ ለመሞከር እየተዘጋጁ ነው። ይሄ ጥናት ውጤታማ ከሆነም በኮቪድ-19 ከዳኑ በኋላ የልብ ህመም ችግር የሚያጋጥማቸው ሰዎች መድኃኒቱን በመጠቀም የልብ ምታቸውን እንዲያስተካክሉ ያግዛቸዋል። ለኬረል ፒርሰን ዘገባ ኤደን ገረመው ከዋሽንግተን ዲሲ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰልሞን አባተ ና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረ ና እኔም ሳስተናግዳችሁ አመሸት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን ምሽት።